The Voice of America. ከአርቲስት ሀጫሉ ግድያ በኋላ ስድሳ ሰባት ምዕመናኗ ሆን ተብሎ በተቀነባበረ እና በተደራጀ አሰራር ተገደሉብኝ ስትል የኢትዮጵያ ኦርቶዶክስ ቤተ ክርስቲያን አቤቱታ አሰምታለች። የኦሮሚያ ብሔራዊ ክልላዊ መንግስትና ፌዴራሉ መንግስት የኦርቶዶክስ ኢትዮጵያውያንን ሰብአዊና የዜግነት መብቶች እንዲያስከብሩ አሳስባለች። መለስካቸው አምሃ ተጨማሪ አለው። ቤተ ክርስቲያኒቱ ዛሬ ረፈሩ ላይ በመንበረ ፓትርያርክ ጠቅላይ ጽህፈት ቤት ግቢ በጠራችው ጋዜጣዊ ጉባኤ የተሰራጨው የጽሑፍ መግለጫ ቤተ ክርስቲያኗ በምዕመናኖቿ ላይ ደረሰ ያለችውን እጅግ አሰቃቂ ድርጊት ዘርዝራለች። አርቲስት ታጫሉ ሁንደሳ ስመክርስትናው ስመ ኃይለ ገብርኤል እንደሚባል ያመለከተው ይህ መግለጫ የአርቲስቱን ግድያ ተከትሎ በኦሮሚያ ክልል አንዳንድ አካባቢዎች በኦርቶዶክሳዊነታቸው ብቻ ተለይተው አሰቃቂ ግድያ እንደተፈጸመባቸው ይናገራል መግለጫው አክሎም የመንግስት አካላት አጥፊዎችን አንታገስም ተገቢውን ፍትህ እንሰጣለን የተጎዱትን እንክሳለን ብለው ቃል የገቡትን ይፈጽሙ እንደሆነ በማለት ቤተ ክርስቲያንቷ በትዕግሥት ጠብቃ እንደነበረ ይናገራል። ሆኖም ዜጎችን ከጥቃት አስቀድሞ የመከላከልና የመጠበቅ ፣ ፍትህን የማስፈንና ተጎጂዎችን በአግባቡ የመካስ ኃላፊነታቸውን በወቅቱና በብቃት ሲወጡ አላየችም በማለት መግለጫው የቤተ ክርስቲያኗን ቅሬታ ይገልጻል። ጉዳቱንም ለመመርመር በቋሚ ሲኖዶስ የተዋቀረው አብይ ኮሚቴ በሀያ አምስት ወረዳዎች ሁለት መቶ ስድሳ ያህል ልዑካንን በማሰማራት የተገኘውን ውጤት መግለጫው ይፋ አድርገዋል። ብፁህ አቡነ ያሬድ የመንበረ ፓትርያርክ ጠቅላይ ጽፈት ቤት ዋና ሥራ አስኪያጅ የሰበካ ጉባኤ ማደራጃ መምሪያና የአርሲ ሀገረ ስብከት ሊቀ ጳጳስ መግለጫውን በንባብ አሰምተዋል። የአብይ ኮሚቴው ልኡካን ተጎጂዎቹን በማነጋገር እና ጉዳት የደረሰባቸውን አካባቢዎች በመጎብኘት ባቀረበው ሪፖርት መሰረት የልጃችን የኃይለ ገብርኤልን ግድያ ተከትሎ በኦሮሚያ ክልል የተለያዩ አካባቢዎች የመንግስት መዋቅር ተገን ያደረጉ የእምነትና የብሔር ጽንፈኞች አስቀድመው ከተዘራጁ ኃይሎች ጋር በመቀናጀት የፈጸሙት ስልታዊና አለመናያዊ ጥቃት ዋና ኢላማ ኦርቶዶክሳውያንን ምዕመናን እንደነበሩ ተረጋግጧል። የደረሰውን ጉዳትም መግለጫው በዚህ መልኩ ዘርዝሯል። ከሰኔ ሀያ ሁለት ቀን ምሽት ጀምሮ እስከ ሰኔ ሀያ አራት ቀን ሁለት ሺ አስራ ሁለት ዓመተ ምሕረት ድረስ ባሉ ተከታታይ ሶስት ቀናት በተፈጸመው በዚያ ጥቃት ከስልሳ ሰባት በላይ ምዕመናን በግፍ እና በጭ በአሰቃቂ ሁኔታ ተገድለዋል። ሰላሳ ስምንት ምዕመናን ቋሚ ወይም ከባድ ሀያ ዘጠኝ ምዕመናን ደግሞ ቀላል የአካል ጉዳት ደርሶባቸዋል ከሰባት ሺህ በላይ ምዕመናን ከመኖሪያቸው ከመፈናቀላቸው ባሻገር በተለያየ ደረጃ ለሚገለጽ ስነ ልቡናዊና ስነ አይሙራዊ ቀውስ ተዳርገዋል ከአምስት ቢሊዮን ብር በላይ የሚገመት ንብረታቸውንም በዘረፋና በቃጠሎ ማጣታቸውን ከአብይ ኮሚቴው የመጀመሪያ ደረጃ ሪፖርት ለመረዳት ተችሏል። አብይ ኮሚቴው በዚህ ጉብኝቱ በተረዳው መሠረት ተጎጂዎችን በአፋጣኝ ባሉበት ለመርዳትና በዘላቂነት ለመቋቋም የተለያዩ ሥራዎችን እያከናወነ እንደሚገኝም መግለጫው ያስረዳል። ከዚህ በተረፈም ይህ መግለጫ መንግሥት በአስቸኳይ ሊፈጽማቸው ይገባል ያላቸውን ተግባራትም ዘርዝሯል። ከእነዚህም መካከል ቤተ ክርስቲያኒቷ የመጀመሪያ ያለችውም ተጎጂዎች በሃይማኖታቸው በደረሰባቸው ስልታዊና ዘግናኝ ጥቃት በከፍተኛው የደህንነት ስጋት ላይ እንደሚገኙ በቀረበው ሪፖርትና ማስረጃ አረጋግጠናል። በወቅቱ ያሉበት ሁኔታ ለኮሮና ቫይረስ እና ለሌሎችም ተላላፊ በሽታዎች የሚያጋልጣቸው እንደሆነ ለመታዘብ ተችሏል። በመሆኑም የኦሮሚያ ብሔራዊ ክልላዊ እና የፌዴራል መንግስት ኦርቶዶክሳውያን ኢትዮጵያውያንን በሕይወት የመኖርና ሀብት የማፍራት ሰብአዊና ዜግነታቸው መብቶችን በማስከበር የደህንነትና የኑሮ ዋስትና በአፋጣኝ እንዲያረጋግጥላቸው ቤተ ክርስቲያን አጥብቃ ታሳስባለች። በተጨማሪም መንግስት ጥቃቱን ያቀዱትን የፈጸሙትንና ያስተባበሩትን ኀይሎች እንዲሁም የተጣለባቸውን ኃላፊነት ወደ ጎን በማለት ጥቃቱን በዝምታ የተመለከቱትን በመዋቅር ውስጥ ያሉትን ሹማምንትና የጸጥታ አካላት በቁጥጥር ሥር በማዋልና በሕግ ተጠያቂ በማድረግ ፍትሕ ርትዕ እስከ መጨረሻው እንዲያሰፍን ቤተ ክርስቲያን በዚህ መግለጫ ጠይቃለች። ጠቅላይ ሚኒስትር አብይ አህመድ ከጥቂት ሳምንታት በፊት ይፋ እንዳደረጉት በዚህ እውቀት በቀጥታም ሆነ በተዘዋዋሪ መንገድ እንደተሳተፉ የተጠረጠሩ የመንግሥት ባለሥልጣናትንና የጸጥታ ኃይል አባላትን ጨምሮ በሺዎች የሚቆጠሩ ሰዎች በቁጥጥር ስር ይገኛሉ። አሁንም ያልተያዙ እንዳሉ መግለጻቸውም ይታወሳል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። አመሰግናለሁ መለስካቸው። በሌላ በኩል ባለፈው ሳምንት በኦሮሚያ ክልል ምክትል ርዕሰ መስተዳድር አቶ ሽመልስ አብዲሳ የተመራ የልዑካን ቡድን ወደ ምስራቅ ሸዋ፣ ምዕራብ አርሲና ባሌ ተጉዞ የአርቲስት ታጫሉ ሁንዴሳን ግድያ ተከትሎ ጥቃት የተፈጸመባቸውን ዜጎች ከጎበኘ በኋላ ንብረታቸው የወደመባቸው ሰዎች ስለሚቋቋሙበት ሁኔታ ከየማህበረሰቡ ጋር መምከሩን የክልሉን ቃል አቀባይ አቶ ጌታቸው ባልቻን ጠቅሰን ባለፈው ቅዳሜ መዘገባችን ይታወሳል። የጉብኝቱ ዓላማ ቤታቸው የወደመባቸው እንዲገነባላቸው ቀደም ሲል በተወሰነው መሰረት ስራው የደረሰበትን ለመከታተልና የተጎዱት ሰዎች ያሉበትን ሁኔታም ለማየት የተጎዱትን ሰዎችም ከሌ ሎች ማህበረሰቦች ጋር በማድረግ ለማወያየት እንደሆነ አቶ ጌታቸው ገልጸዋል። ቤቶቻቸው የወደሙባቸው ሰዎች ከየማህበረሰቡ ጋር በመደጋገፍ እየተሰራላቸው መሆኑን የክልሉ መንግስት ቃል አቀባይ አመልክተዋል። የንግድ ተቋሞቻቸው የወደሙባቸውን በተመለከተም በየአካባቢው እየተደጋገፉ ወደ ቀድሞ ስራቸው እንዲመለሱ ለማድረግ እየተሰራ ነው ብለዋል። ከባንክና ከኢንቨስትመንት አሰራር ጋር አያይዞም ወደ ቀድሞ ስራቸው መመለስ በሚችሉበት ሁኔታ ላይ ጥናት እየተደረገ መሆኑንም አቶ ጌታቸው ባልቻ አክለው ገልጸዋል።